አሁን ምርጫ ነክ ዝግጅት ይቀርባል። በጎንደር፣ በባህር ዳር፣ አዲስ አበባና ኦሮሚያ በሚገኙ የምርጫ ክልሎች በመራጭነት የተሳተፉ ነዋሪዎችና ሂደቱን የተከታተሉ ምሁራን ስለ ምርጫው የተለያየ አመለካከት ያላቸው መሆኑን ለአሜሪካ ድምፅ ተናግረዋል። አንዳንዶቹ ሂደቱ አዲስ እና የተለየ ነበር ሲሉ ሌሎች ደግሞ ካለፉት ምንም የተለየ አዲስ ነገር አላየንም ብለዋል። ነዋሪዎችንና ምሁራንን ያነጋገረው ባልደረባችን ደረጀ ደስታ ከኢትዮጵያ ዝርዝር ዘገባ ልኮልናል። ሲሳይቱ ጫኔ እዚህ ከተማ ነዋሪ ኖት። መርጠዋል። በዘንድሮ ምርጫ ተሳትፈዋል። እንዴት ነበረ ምርጫው? ምርጫው ጥሩ ነው፣ ፍትሀዊ ነው፣ ደስ የሚል ነው። በራስ ፍላጎት የሚሆን ነው እንጂ ግዴታ የለበት ምን የለበት። የሚፈልገው ሰው መምረጥ የሚያስተለኝም እኚህ ሴት በጎንደር ከተማ ከፋሲል ግንብ ስር በቆሎ እየጠበሱ በመሸጥ የሚተዳደሩ ናቸው። በዚህ ምርጫ ሂደት በተለያዩ የአገሪቱ ክፍሎች ተዘዋውሬ ያነጋገርኳቸው መራጮች የሚነግሩኝ ተመሳሳይ አገላለጽ ቢኖር ይጠቅመኛል ይመስለኛል፣ ያልኩትን መርጫለሁ የሚል አይነት ነው። እዚያው የጎንደር ነዋሪና የአገር ሽማግሌ የሆኑት አቶ ባዩ በዛብህ በመራጭነታቸው ስላስተዋሉት የምርጫው ሂደት የሚከተለውም ብለዋል። የተለያዩ ፓርቲዎች መወዳደራቸው የፓርቲዎቹ ውድድር ወደፊት ጥሩ ፓርላማ በኢትዮጵያ ውስጥ የአገር አንድነትን የሚጠብቅ ፓርላማ፣ የሕዝብን ጥቅም የሚጠብቅ ፓርላማ ይመሰረታል የሚል እምነት ነበረኝ። አሁንም ያ እምነቴ አላላም። ምክንያቱም የተሰጠው ድምፅ ሁከት በሌለበት ሁኔታዎች ህዝቡ በጥሞና ፓርቲዎችን በጥሞና በእውነት ፓርቲዎችንም አመሰግናለሁ፣ ህዝቡንም አመሰግናለሁ። በጥሞና ይሆነናል ያለውን ህዝብ የመረጠበት የዲሞክራሲ የመጀመሪያ ሰርቀዳጅ ምርጫ ነው ብዬ አስባለሁ በእኔ በበኩሌ። እንግዲህ ምናልባት መጨረሻው አምሮ ደግሞ ኢትዮጵያን አንድ የሚያደርግ ምክር ቤት ተቋቁሞ በዚያ ምክር ቤት የተለያዩ አስተያየቶች እንደ ድሮ መቶ በመቶ አንድ ድምፅ ይዞ የገባ ፓርላማ ሳይኖርበት የተለያየ የህዝብ ጥቅምን የሚያስጠብቅ የተለያየ ዲሞክራሲ መንገድን የሚያመለክት የጋራ ጥቅምን የሚያስጠብቅ በዚህ ተከራክሮ በልዩነት ተከራክሮ ወደ አንድ አስተ አቅጣጫ መጥቶ ጥሩ አስተያየት ጥሩ ውሳኔ የሚሰጥ ጥሩ ህግ የሚያወጣ ፓርላማ ይፈጠራል ብዬ ተስፋ አደርጋለሁ። አቶ ባዩ በዛብህ ምርጫው በሰላማዊ መንገድ ይካሄዳል የሚል ግምት እንዳልነበራቸው በመግለጽ የነበራቸውን ስጋት ገልጸዋል። አንዳንድ ውከት ይነሳል የሚል በዚህ በወጣቱ እንትን ውከት ይነሳ ይሆን የሚል ፍራቻ ነበረኝ። ግን ወጣቱ በእውነት በጣም በሚያስደስት እና በሚያስገርም ሁኔታ ይህን የሀይል እርምጃን የስሜታዊነት ቁጣን ተወግዶ በማስተባበር እንዲያውም አይዟችሁ አይዟችሁ በማለት ባለሴቶቹን፣ ሽማግሎቹን በመደገፍ ወደ ምርጫ ጣቢያው እንዲደርሱ በማድረግ ብዙ ነገር ሲያደርግ ስላየሁኝ በእውነቱ ይሄ በጣም የሚያስደስትና የሕዝቡን መብሰል የወጣቱን መብሰል አይቻለሁ። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽንስ መምህር የሆኑት አቶ መኩሪያ መካሻም ተመሳሳይ ግምት የነበራቸው መሆኑን በመግለጽ ሂደቱን እንደሚከተለው ገልጸዋል። እንግዲህ ዋናው ነገር ኢትዮጵያ ውስጥ የሰላም እና መረጋጋት ስለሌለ ህብረተሰቡ በጣም ረዥም ጊዜ በዝናብ በብርድ ሆኖ ምርጫውን ለመምረጥ ያሳየው ጉጉት በጣም ነው የደነቀኝ። ይሄ ትልቁ ጉዳይ ነው። ምክንያቱም ኢትዮጵያ ውስጥ ያለው ችግር እንዲፈታለት ስለሚፈልግ ህብረተሰቡ ያንን ምርጫ አድርጓል። በተለይ ደግሞ ህብረተሰቡ ያለበት ትልቅ ችግር የሰላምና መረጋጋት ብቻ ሳይሆን ከፍተኛ የሆነ የብሔራዊ መግባባት ጉዳይ፣ እንደገና የኢኮኖሚው ደግሞ በጣም መውደቅ እና የስርዓት መብዛት፣ የኑሮ ውድነት፣ እነዚህ ሁሉ ብዙ ችግሮች ያሉበት እንደገና ደግሞ ራሱ የፌዴራል ክልል እና የሕገ መንግስት ያልተመለሱ ጥያቄዎች እነዚህ እነዚህ ጥያቄዎች እንዲመለሱለት ስለፈለገ እንግዲህ ምርጫው ተደርጓል። ትልቅ ሸክብ ነው የተመረጡ ሰዎች ላይ ህብረተሰቡ የጣለው። አቶ መኩሪያ የምርጫው አሳታፊነት ያው ያልተለመደ ባህሪ መሆኑን ገልጸው ህዝቡም ከማያውቀው መልአክ የሚያውቀውን አካል መርጧል የሚል አስተያየት በመጠቀም ሂደቱን እንደሚከተለው ገልጸውታል። እንግዲህ እንደምታወቀው የኢትዮጵያ የፖለቲካ ባህል እጅግ በጣም ኋላ ቀር ጠባብ እና ጠባብ የሆነ የአሳታፊነት ደረጃው እጅግ በጣም ዝቅተኛ ነው። ግን ምንድን ነው እሱ ዋናው ነገር፣ ህዝቡ የማያውቀው መልአክ የሚያውቀውን ሰይጣን እንደሚባለው አይነት ምርጫ የተደረገ ይመስለኛል። ይሄ ደግሞ እንግዲህ የኢትዮጵያ ህዝብ ብዙ ጊዜ ፖለቲካ ፖሊሲዎች ላይ ሳይሆን መሪዎች ላይ ነው ትኩረት አድርጎ የሚመርጠው። ይሄም የራሱ የሆነ ተግዳሮት አለው። ምርጫው ሙሉ ለሙሉ ሀገሪቷ ውስጥ ተካሂዷል ማለት የሚቻል አይደለም ያው እንደምታውቀው ባለው ችግር ምክንያት ብዙ ቦታዎች ምርጫዎች አልተደረጉም። እነዚህ ወደፊት የሚሟሉ ይሆናል። አሁን በቅርቡ ምናልባት ጠቅላይ ሚኒስትሩ እንደገለጹት ሌሎችንም የፖለቲካ ፓርቲዎች ያሳተፈ የመንግስት ስልጣን እሰጣለሁ ብለዋል። ይሄ ትልቅ እርምጃ ይመስለኛል። ምክንያቱም ብዙ የፖለቲካ ፓርቲዎች በጣም የሚወዳደሩ የራሳቸው ድምፅ ራሳቸው ፖሊሲ ያላቸው የገቡ አይመስለኝም። ስለዚህ ይሄ እንደዚህ አይነቱ ነገር በጣም ፖዘቲቭ የሆነ አመለካከት ምናልባት የሀገሪቷን የሰላም የኢኮኖሚ ችግር እና ሌሎችን ቅድም ያነሳኋቸውን ችግሮች ለመቅረፍ መፍትሄ ይሆናል ብዬ አስባለሁ። የባህር ዳር ነዋሪ የሆኑት አቶ ምግባሩ ክንዴ ደግሞ የምርጫው ሰላማዊነትና ጅማሬው ጥሩ ቢሆንም በተለይም በገዢው ፓርቲ ብልጽግናና በሌሎች ድርጅቶች ዘንድ ሂደቱን ዲሞክራሲያዊ የማያደርጉ ያልተገቡ ነገሮች መኖራቸውን በመግለጽ የሚከተለውን ብለዋል። በአንዳንድ የፖለቲካ ፓርቲዎች ትንሽ ችግር ነበር። ለምሳሌ ህዝቡ፣ እኔ አሁን ለመምረጥ በሄድኩበት ወቅት ያጋጠመኝ ብዙ ነገር አለ። ህዝቡ አካባቢም ደግሞ በምኖርበት አካባቢ ቀድሞ የሆነ በግስ አካባቢ በብልጽግና በኩል ትንሽ ችግር ነበር። አልፎ አልፎ ህዝቡን ግኔ ማለት ለምርጫ የሚያክል አደረጃጀት መፍጠር ማለት ነው። ከዛ ውጭ ደግሞ አንዳንድ ደግሞ ምልክታቸው በየቤቱ ወደ ምርጫ ሰው ደግሞ መንገድ ላይ ጠብቆ ምልክት የመስጠት ነበረ። በተወሰኑ ፓርቲዎች ላይ እሱ እሱ ነበር። ከዛ ውጭ ደግሞ ትንሽም አብዛኛው ሰው ያን ያየ ከህናቸው በፊት የነበሩት እንደዚህ አይነት ችግሮችን ያየ ያልመረጠም ሰው አለ። ካርዱን ድምጽ ያልሰጠበት ብዙ ማቃቸው ሰዎች አሉ። በእኔ በኩል ለምሳሌ እና ትንሽ እንደዚህ አይነት ችግር ነበር። ህገወጭ ተሰጥታ ጋር ተያይዞ ደግሞ እንደዚህ አካባቢ ሚሊሻዎች ላይ ትንሽ ክፍተት ነበረ። ታዛቢዎችን አዋቅብ በተለይ አሁን የተወሰኑ ፖለቲካ ፓርቲዎችን እንደ ኢዜማ እና አብን ያሉትን የእነሱን ድምጾች ታዛቢዎች ማከርም፣ ማንገላታትም፣ ከታዛቢነት ማስወጣትም ነበረ። እሱን ምርጫ አስተባባሪዎችም አረፈደም ቢሆን ያሉበት ነገር አለ። የሚታዩ ችግሮች ነበሩ። በተለይ በኦሮሚያ ክልል ያለውን የምርጫ ሂደት እንደ ምሳሌ በማንሳት የዘንድሮ ምርጫ የተለየ ነው ለማለት ያስቸግራል የሚሉት የምጣኔ ሀብት ባለሙያ የሆኑት ዶክተር ጉቱ ቴሶ የምርጫውን ሂደት እንደሚከተለው ገምግመውታል። በዘንድሮው የተካሄደው ምርጫ ከዚህ በፊት ከነበሩት ምርጫዎች እንደዛም የተለየ ነው ለማለት ያስቸግራል። ከሁሉም ነገር ይልቅ ደግሞ አገሪቷ መልከብዙ ችግር ውስጥ ባለችበት ጊዜ ነው እንግዲህ ይሄ ምርጫ የተካሄደው በብዙ የኢትዮጵያ ክፍል ሰላምና አለመረጋጋት የሌለበት ሰዓት ወደ ምስራቅም ወደ መዕራብም ወደ ደቡብም በተለይም ደግሞ ወደ ሰሜን ትልቅ የሰላምና አለመረጋጋት በጣፋበት ጊዜ ውስጥ የተካሄደው እና ብዙ ችግሮች እዙ ልሚያሉ የማይችሉት ነገሮች ሁሉ የሚኖሩበት ሂደት ነው ብሎ ማየት ይቻላል። ነው የኢትዮጵያ ምርጫ ቦርድ አንደም ሁለት የተለያዩ ጊዜ የተሰጣቸው የነበሩ መግለጫዎች አሉ። በተለይ ታዛቢዎችን ወደ ምርጫ ጣቢያ ሰዎች ከመና አንፃር አንዳንድ ቦታዎች አስቸጋሪ ከመሆናቸው የሚፈለጉ ቁጥር መጣም አለመገኘ ከሌሎች ሀገር ይመጡ የነበሩ ምንድነው ቡድኖ በሌላው ጊዜ ያለመሳካታቸውን ሲያሳይ ነበር፣ እና ይሄ አንዱ በምርጫው ሂደት ውስጥ ምናልባት እንደግለሰብ ከሰማኋቸው መረጃ የታዘርኩት ነው የነበረ። ሌላ ከተወራዳርነት አንፃር ነው እና ምናልባት እንደመ ኦሮሚያ ክልል ብዙም ተፎካካሪ ፓርቲዎች አልተሳተፉበት እና አንድ ወይም ደግሞ ሁለት ሊሆን የሚችሉ የፖለቲካ ፓርቲዎች ብቻ አልተሳተፉበት ነበረ ከዚህ በፊት እዛም ይመስል ጥንካሬ ይኖረው አይኖረውም የተሻለ ተሳትፎ የነበራቸው ፖለቲካ ፓርቲዎች ነበሩ። በዚህ ያይዙር ግን ብዙም ብዙ ፖለቲካ ፓርቲዎች ተሳትፈዋል ሊያስብም የሚችል ታዩበት ሁኔታ ነው የነበረው። እንበትም የተካሄዱባቸው ቦታዎች እንግዲህ ብዙ ነገሮች በተሳለፈ እንዳይሄዱ ያደረጉባቸው ሁኔታዎችም ከብዙ ማህበራዊ ብዙሃን መገናኛ ማይተናል ታርዶችም በጣጠቁ ኃይላትም ኢንተርፌ ሲደረጉ እንግዲህ ብዙ ጊዜ ብዙ ቦታ ላይ ብዙ ማህበራዊ መገናኛ ሰውዬ የሚታዩበት ሁኔታ ነው የነበረው እና እንደገናም አዲስ አበባ ውስጥ፣ ትልቅ ከተማዎች ውስጥ የተካሄዱ ጥሩ እንቅስቃሴዎች የነበሩበት ጥሩ የፉክክር ጊዜያት እንደነበሩ የፖለቲካ ፓርቲዎች የታጠፉበትና የማስታወጫቸውንም የራሳቸውንም ከማስተዋወቅ አንጻር ብዙ ሊባሉ የሚችሉ ሌንኳት ከማቃቸው ድረስ አራት አምስት እንዲሆኑ የሚችሉ ሌሎች ፓርቲዎች የተሳተፉበት ሁኔታ እንደነበረ እንደ አንድ ግለሰብ ለመታወቅ ችያለን። እንደዚሁም ደግሞ በብዙ ችግር ነው። የመራጮች ምርጫ የሆነው አሸናፊው የፖለቲካ ድርጅት ማ ሊሆን ይችላል ለሚለው ጥያቄ የምርጫ ቦርድ የተጠቃለለ ይፋዊ መግለጫ የሚጠበቅ ቢሆንም፣ ያነጋገርኳቸው ዜጎችና ተንታኞች ግን ለግምት የተቸገሩ አይመስልም። በተለይም ብዙ ዋነኞቹ የፖለቲካ ድርጅቶች አልተሳተፉበትም በሚባለው ኦሮሚያ ክልል ግምቱ አስቸጋሪ ባይመስልም የተሻለ ፉክክር ተደርጎበታል በተባለው የአማራው ክልልም ተመሳሳይ ግምት መኖሩን ለጉዳዩ ቅርበት ያላቸው ገልጸውልኛል የአማራው ክልል ርዕሰ መስተዳድር ማህበራዊ ዘርፍ አማካሪና የክልሉ የምርጫ ጉዳይ ኦፊሰር ወይዘሮ ወለላ መብራት የሰጡኝን ማብራሪያና ከተለያዩ የፖለቲካ ድርጅቶች ያሰባሰብኩትን ማብራሪያ በሚከተለው ዘገባ ይዤ ቀርባለው ለአሜሪካ ድምፅ ራዲዮ ከአዲስ አበባ ለተጠናከረው ዘገባ ደረጀ ደስታ ነኝ ጤና ይስጥልን